ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለሕዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ሕልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ እንዲገነዘብ ይፈልጋሉ። አልጋ ባልጋ ይሆናል ብዬ አልጠብቅም። ግን በተቻለ መጠን በመንግስት በኩል የህግን አግባብ ተከትሎ ይህን ያህል እርምጃዎች መውሰድ አለብኝ ብሎ በሚያስብ ጊዜ በህግ አግባብ ያደርገዋል ብዬ ነው ተስፋ ማደርገው። የቀደሙት የኢትዮጵያ ጠቅላይ ሚኒስትር አብይ አሕመድ ናቸው። እርሳቸውን ተከትሎ የተሰሙት ደግሞ በፓርላማው በእንግድነት ተጋብዘው የትናንትናውን ውይይት ከተከታተሉ የተቃዋሚ መሪዎች አንዱ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ ዶክተር ብርሃኑ ነጋ በሰሞኑ የሀገሪቱ ሁኔታ ላይ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትላንቱ ንግግራቸው በደቡብ ክልል የቀረቡ ክልል የሆነው የመደራጀት ጥያቄዎች ምላሽ የሚሰጣቸው በሕገ መንግስት ብቻ ነው ማለታቸውም ተደምጧል። በደቡብ ክልል የተለያዩ ከተሞች የሚገኙ የህብረተሰብ ክፍሎች የሰጡትን አስተያየት ያካተት ዘገባም በመጽሔ ክፍለ ጊዜ ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሰኔ 25 2011 ዓ ም ስርጭታችን ጋር የምናስተናግዳችሁን አዳነች ፍስሐዬና እኔም አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ኦድሬ ስሪገስና ከዕለቱ ዋና አዘጋጅ ስልሙን አባተ ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና በሐረር ሸዋበር የመብራት ኃይል ገበያ ማዕከል በደረሰ የእሳት ቃጠሎ ከ300 በላይ መደብሮች እንደወደሙ ተገለጸ። በገበያ ማዕከሉ የሚገኙ ነጋዴዎች ከዚህ በፊት በ2002 ዓ.ም በቃጠሎ ንብረታቸውን አጥተው በመራት ኃይል ግቢ ቦታ ተሰጥቷቸው የሚሰሩ ሲሆን በዚህ ግቢም በ2007 ዓ.ም ቃጠሎ ተነስቶ እንደነበረ ተነግሯል። በቃጠሎ የደረሰው ጉዳት መጠን እንደሚጠናና ተጎጂዎችን መልሶ ስራ ለማስጀመር እንቅስቃሴዎች እንደሚደረጉ መንግስት ገልጿል። አዲስ ቸኮል ዝርዝር አለው። በገበያ ማዕከሉ ከሚሰሩ የንግድ ማህበረሰብ አካላት መካከል አንዱ የሆኑት አቶ ብዙነት ተክሉ ስለደረሰው ጉዳት እንዲህ ይላሉ። አጠቃላይ ግቢዎቹ ስድስት መቶ ሀያ ሰባት አካባቢ ነበሩ። በዚህ በአደጋው ተጎጂ የሆኑት ወደ ሶስት መቶ ሰባት ቤቶች አካባቢ ናቸው። ሙሉ በሙሉ ነው የወደመ ነው ወይስ በከፊል ነው? ሶስት መቶ ሰባት የሚባሉት አጠቃላይ የወደሙ ናቸው። ንብረትም ማውጣት እስከማይቻልበት ድረስ ነው የወደመ ነው። ሌላው ደግሞ ያው እንደዚህ አደጋ ስታይ እሳቱ ባይደርስብህም ንብረት ለማሸሽ በምታደርገው ጥረት የሚጎዱ እንትኖች አሉ። እሳቱ አልደረሰም ብለን እንኳን ምናስብባቸው ቤቶች አካባቢ። መንስኤው ምንድን ነው ይባላል? ግምት ነው፣ እርግጠኛ መሆን አይቻልም። የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ መልክ በበኩላቸው እንዲህ ብለው ነበር። ዛሬ ጠዋት አንድ ሰዓት ተኩል ገደማ ሀረር ከተማ ውስጥ ያው በተለምዶ ሸዋበር መብራት ሀይል ገበያ የሚባል ቦታ ከዚህ በፊት ሌላ ቦታ ላይ ቀጥሎ የደረሰባቸው ሰዎችን ያሰፈርንበት ቦታ ነበረ። ትልቅ ገበያ ማከል ነው። መንስኤው እስካሁን እየተጣራ ነው። ያም ነው በተቻለ አቅም ንብረት ለማዳን የፌዴራል ፖሊስ ሀይሎች የክልሉ ፖሊሶች ና እንዲሁም መከላከያ ሰራዊት የአካባቢ ወጣቶችም ከጠዋት ጀምሮ ርብርብ በማድረግ ንብረቶችን ከእሳት ቃጠሎ ለማዳንና እሳቱ ወደ ሌላ አካባቢ እንዳይስፋፋ የማድረግ ስራ በፖሊስ ኮሚሽን የእሳት አደጋ ክፍል በውሀ ፍሳሽ በኩል በመንገዶች ባለስልጣን ዶዘሮችንም በማሰማራት ሳይስፋፋ ብዙ ጉዳት ሳያደርስ እንዲቆረጥ ተደርጓል። ሆኖም በገበያ ማዕከሉ ላይ ያው ግማሽ የሚሆነውን የገበያ ማዕከል ጉዳት የደረሰበት ሁኔታ ነው ያለው። የደረሰ ውድመት መጠን ግምት ይታወቃል። እሱን ያው ለጊዜው የምርመራ ባለሙያዎች፣ ፖሊሶች እያጣሩ ነው ያሉት። አሁን ተጨማሪ የእሳቱን አደጋ መንስኤ ሲሆንም የወድ መሆኑን ነገር ግምት ለመስራት ከፌዴራል የእሳት አደጋ ባለሙያዎች ወጥተው ግምት እንዲሰሩ እያደረግን ያለ ነው። በሰው ላይ ሲደረሰ አደጋ ሊኖር ይሆን? በሰው ላይ በአካልም በነፍሱም ላይ ምንም የደረሰ ጉዳት የለም። የሸዋበር ነጋዴዎች በዛሬው ዕለት የደረሰባቸው ውድመት ሶስተኛ ዙር መሆኑ መሆኑ ነው። ከአስር ቀን በፊት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ነጋዴዎቹ ንብረታቸውን ሰብስበው ግቢውን ለቀው እንዲወጡ ማሳሰቢያ አውጥቶ ነበር። ነጋዴዎቹ ቦታውን የሰጠን ክልሉ እንጂ የኢትዮጵያ ኤሌክትሪክ አይደለም፣ ልቀቁ ሊለንም አይገባም በሚል ውዝግብ ውስጥ በነበሩበት ሁኔታ ነው ይሄ ቃጠሎ የተነሳው። ሆኖም የዲስትሪክቱ ኃላፊ ውዝግቡ ከቃጠሎ ጋር ምንም ግንኙነት የለም ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። የኤርትራ መንግስት የሰብአዊ መብት አያያዙን ካላሻሻለና መሰረታዊ ነጻነት መብት የለውጥ እርምጃዎችን ካልወሰደ በዚያች ሀገር የሚታየው የህዝብ ፍልሰት ይቀጥላል ሲል የተባበሩት መንግስታት ልዩ መርማሪ ቡድን አስታወቀ። ሊዛ ሽላይን ከጀኔቫ የላከችውን ዘገባ አሉላ ከበደ ያቀርበዋል። የመንግስታቱ ድርጅት የሰብአዊ መብት ምክር ቤት በዛሬው ዕለት ይፋ ባደረገው ሪፖርቱ ነው ይህን ያለው በሁለቱ ጎረቤታ አገሮች በኢትዮጵያና በኤርትራ መካከል ባለፈው ዓመት የተፈጠረው የግንኙነት መሻሻልና የሰላም ስምምነት ተስፋ ሰጪ ነው ያሉት የልዩ መርማሪው ተጠሪ ዳንኤላ ክራቬትስ ናቸው። በዚያች ሀገር ያለው የሰብአዊ መብት አያያዝ ካልተሻሻለ ግን አንዳችም ተጨባጭ ለውጥ አይታይም ወይም አይመጣም ብለዋል። የሰላም ለውጡ ተራውን ኤርትራዊ ተጠቃሚ አላደረገም ነው ያሉት የልዩ መርማሪዋ። ምንም የተስፋ ፍንጭ አልታየም፣ ይልቁንም በመቶዎች የሚቆጠሩ በየወሩ ያቺን ሀገር ጥለው መፍለስ ቀጥለዋል ነው ያሉት ክራቬትስ። የሁሉም የፖለቲካ እስረኞች በአስቸኳይ እንዲፈቱና ኤርትራ የህግ የበላይነትና ፍትህን እንድታከብር ሲሉም ጥሪ አቅርበዋል። በሌላ ዜና ፕሬዚዳንት ኢሳያስ አፈወርቂ ዛሬ የሱዳኑን የሽግግር መንግስት ምክትል ሊቀመንበር ተቀብለው አነጋግረዋል። ቻይና ትላንት ሰኞ ሆንግ ኮንግ ውስጥ የተካሄደውን ኃይል የታከለበት የተቃውሞ ሰልፍን አንድ ሀገር ሁለት የአስተዳደር ስርዓቶች የሚለውን ቀመር ይገዳደራል በማለት አውግዛለች። ሆንግ ኮንግ የራስ አስተዳደር መብት ያላት ከተማ ስትሆን በቻይና የምትገዛው አንድ ሀገር ሁለት የአስተዳደር ስርዓቶች በሚል ከቻይና ጋር በተደረገ ስምምነት መሰረት ነው። ሆንግ ኮንግ ከቻይና ጋር መልሳ የተዋሃደችበትን 22ኛ ዓመት በዓልን ወደ ከተማይቱ የምክር ቤት ህንፃ ገፍተው ለመግባት ላይ እየተዘዋወሩ ግድግዳዎችን የቅብ ቀለም በመርጨትና ጸረ ቤጂንግ መሪ ቃሎችን በመጻፍ አበላሽተዋል። አድማ በታኝ ፖሊሶች በቦታው ደርሰው የተቃውሞ ሰልፈኞቹን ለመበተን እምባ አስመጭ ጋዝ ተኩሰዋል የቻይና መንግስት የሆንግ ኮንግ ጉዳይ ጽሕፈት ቤት መንግስታዊ ሚዲያ በኩል ያወጣው መግለጫ ተቃዋሚዎቹ በሕግ መገዛትን ይረግጣሉ የሆንግ ኮንግን ማኅበራዊ ደንብ ይሸረሽራሉ የከተማይቱን መሠረታዊ ጥቅሞችን ይጎዳሉ ሲል ነቅፏል በሌላ ተያያዥ በሺዎች የሚቆጠሩ የተቃውሞ ሰልፈኞች ሆንግ ኮንግ ከቻይና ጋር መልሳ የተዋደችበትን ሀያ ሁለተኛውን ዓመት በዓል መሰረት በማድረግ ወደ ከተማይቱ የምክር ቤት ህንጻ ገፍተው በመግባታቸው ግድግዳዎችን ባበላሹና ጉዳት ባደረሱ ማግስት ድርጊታቸው ቁጣ ማስከተሉ ታውቋል። በከተማይቱ የሚካሄደው የአብዛኛው ሰላማዊ የሆነው ግዙፍ የተቃውሞው እንቅስቃሴ ግን ይበልጥ የከተማይቱ የምክር ቤት ህንጻ ውስጥ ገፍተው የገቡት ተቃዋሚዎች ግድግዳዎችን በቅብ ቀለም ከማበላሸት አልፈው ኮምፒውተሮችን እንደሰባበሩ ሌሎች ጉዳቶችንም እንዳደረሱ ነው የተዘገበው። አድማ በታኝ ፖሊሶች ደርሰው እንባ አስመጪ ጋዝ ከተኮሱ በኋላ ነው እኩለ ሌሊት ገደማ ላይ የተበተኑት። የቻይና ግዛት የሆነችው ሆንግ ኮንግ ከተማ ከፍተኛ ስራ አስፈጻሚ ኬሪላም በሰጡት ጋዜጣዊ መግለጫ ወደ ምክር ቤት ህንፃው ገፍተው የገቡት ተቃዋሚዎች የተጠቀሙት ጽንፍ የደረሰ ያሉትን ኃይል ተጠቃሚነት ወይም አጠቃቀም አስደንግጦኛልም አሳዝኖኛልም ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራን በእሳት እየተጫወተች ይመስለኛል ብለዋል። ኢራን በዝቅተኛ ደረጃ ከዳበረ የዩራኒየም ክምችት ገደብ ማለፏን ካስታወቀች በኋላ ነው ፕሬዚዳንቱ ይህን ያሉት እንደ አውሮፓ አቆጣጠር በ2015 ዓ.ም የኒውክሌር መሳሪያ እንዳትገነባ በተደረገው ዓለም አቀፍ ስምምነት መሠረት ከተቀመጠው ገደብ ማለፏን ነው ያስታወቀችው። የሚሰሩትን ያውቃሉ፣ ከምን ጋር እየተጫወቱ መሆናቸውን ያውቃሉ ሲሉ ፕሬዚደንት ትራምፕ በዋይት ሀውስ ቤተ መንግስት ለጋዜጠኞች ተናግረዋል። ቀደም ሲል የወጣ የዋይት ሀውስ ቤተ መንግስት መግለጫ ኢራን ኒውክሌር መሳሪያ እንዲኖራት አሜሪካ በምንም አይነት አትፈቅድም የሚለውን የዩናይትድ ስቴትስ አቋምን ደግሟል። መግለጫው አያይዞም ኢራን የዩራኒየም ለማዳበር የማትችልበት ደረጃ ላይ እንድትሆን ያስፈልጋል። የኢራን መሪዎች የተግባራቸውን አካሄድ እስከሚቀይሩ ጊዜ ድረስ የትራምፕ አስተዳደር በኢራን ላይ የሚያደርገውን ጫና የማሳደር ዘመቻ ይቀጥላል ይላል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢስና ለተባለው ከፊል ኦፊሴላዊ የዜና አገልግሎት በተናገሩት መሰረት ኢራን የ300 ኪሎ ግራም ገደብ አልፋለች። ዩራኒየም የማዳበር ክምችቷን እስከ 3.67 ከመቶ የሚገድብ እንደነበር ታውቋል። የተባበሩት መንግስታት ድርጅት የኦቶሚክ ክትትል አገልግሎት ኢራን የፈረመችውን የኑክሌር ስምምነት ማክበሯን ወይም አለማክበሯን ሲከታተል የቆየ ሲሆን ኢራን አሁን በስምምነቱ መሰረት ከነበረው ገደብ ማለፏን ትላንት ሰኞ አረጋግጧል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነ ተሳየነን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። አሁን ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻን አንበል። የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ የኃላፊነት እና የሀገራ ስሜት የምረከበው ስራ ነው። ዶክተር ዳንኤል በቀለናቸው። ናቸው የኢትዮጵያ የህዝብ ተወካዮች ምክር ቤት የረዥም ጊዜ የሰብአዊ መብት ተሟጋች የሆኑትን ቀደም ብለው የተናገሩትን ወይም ቀደም ብላችሁ የሰማችኋቸውን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ ሾሟል። ይህንኑ ተንተርሶ የተደረገ ቃለ ምልልስ ቆየት ብሎ በመጽሔት ክፍለ ጊዜ ይቀርባል። አሁን ወደ ዕለቱ አብይ ርዕስ የጠቅላይ ሚኒስትር አብይ አህመድ የትላንትና ማብራሪያ ዋነኛ ነጥብ መንግስታቸው ህጋዊ ባልሆነ አካሄዶች ላይ ጠበቅ ያለ እርምጃ መውሰድ እንደሚጀምር መጠቆማቸው ነው ይላሉ። አንድ አንጋፋ የተቃዋሚ መሪ የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ኢዜማ መሪ ዶክተር ብርሃኑ ነጋ በፓርላማው በእንግድነት ተጋብዘው የትላንትናውን ውይይት ከተከታተሉ የተቀዳሚ መሪዎች አንዱ ነበሩ። የጠቅላይ ሚኒስትሩ ማብራሪያ መንግስት መውሰድ የጀመረውና በቀጣይነት ሊወስዳቸው ያሰባቸው ህጋዊ እርምጃዎች ጎልተው የወጡበት ጠቆም ያደረጉበት እንደነበር ዶክተር ብርሃኑ የዶክተር ብርሃኑ እምነት ነው። ዶክተር ብርሃኑን ያነጋገረው እስክንድር ፍሬው ነው። ተከታዩን ዘገባ ልኳል። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ የመንግስታቸውን የ2011 አፈጻጸም ሪፖርት ያቀረቡበት የጠቅላይ ሚኒስትር አብይ አህመድ የትናንት ማብራሪያ መንደርደሪያውም ማጠቃለያውም የሰሞኑ ክስተት ነበር። ሰኔ 15 በባህር ዳርና በአዲስ አበባ የተፈጸሙ ጥቃቶች የጠቅላይ ሚኒስትሩን እይታ፣ የመንግስታቸውን አካሄድ፣ ቀጣይ እርምጃዎችን ሳይወስኑ የቀረ አይመስልም። ሁኔታዎች ሊጠብቁ፣ እርምጃዎች ሊጠነክሩ እንደሚችሉ የጠቆሙ የጠቅላይ ሚኒስትሩ አስተያየቶች በተደጋጋሚ ተደምጠዋል። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ እንዲገነዘብ ይፈልጋሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ መሪ ዶክተር ብርሃኑ ነጋ በፓርላማው በእንግድነት ተጋብዘው የትናንትናውን ውይይት ከተከታተሉ የተቃዋሚ መሪዎች አንዱ ነበሩ። በስልክ ባደረግነው ቃለ መጠይቅ ግምገማቸውን አካፍለውኛል። የጠቅላይ ሚኒስትር አብይ አህመድ ማብራሪያ በህዝቡም ሆነ በፓርላማ አባላት ዘንድ ምን ዓይነት አቀባበል ነበረው በሚል ላነሳሁት ጥያቄ ከሚሰጡት ምላሽ ይጀምራሉ። እኔ በህዝቡ ዘንድ ምን ያህል ተቀባይነት ያገኛል ላያገኝ የሚለውን ለመናገር በጣም ቸገራለሁ። ቢኮዝ ያንን ምንለካበት ምንም እንደው ታማኝ የሆነ ነገር ስለሌለ ፓርላማ ውስጥ የነበረውን እንትን ያየሁት አብዛኛው የፓርላማ አባል የተነገረውን ለጥያቄዎቹ የተሰጠውን መልስ አዎንታዊ በሆነ መንገድ ያየው ነው የሚመስለው። የሚሰጠው የጭምጭባ መክለካው ከሆነ ማለት ነው። በአጠቃላይ ግን እኔ ዝም ብሎ ግለሰብ እንደሰማ ያየሁት ጦር የተረዳሁት ነገር በተወሰነ ደረጃ ዶክተር አብይም ሆነ መንግስታቸው ይሄ እስካሁን ድረስ ለውጡን ለማካሄድ እና ከዳር ለማድረስ የሚደረጉትን ሙከራዎች ምንነት፣ አይነታቸውን በመንግስት በኩል እየተወሰደው ያሉትን እርምጃዎች ለመዘርዘር ሞክረዋል። ከዛ ውጪ ያሉትን እክሎች አብራርተዋል። ለየት ያለ ነገር እኔ በዚህ እንትን ያየሁት እነኚህ እክሎች እያደረ የተወሳሰበና በብሱም ግብዩታ የሆነ ነገሮች እየተከሰቱ መሆኑና የሀገሪቱን ሰላምና ደህንነት፣ ጸጥታ ላይ እንቅፋት እየመጣ መሆኑና ዴሞክራሲያዊ ስርዓት ለመመስረት የሚደረግ እንቅስቃሴ ሰላም ከሌለ የተረጋጋ ማህበረሰብ ከሌለ ምን ያህል አስቸጋሪ እንደሆነ መረዳት የታየበት ከሌላው ባሻገርና የትናንቱንም ጨምሮ ዶክተር ብርሃኑ በተለይ በባህር ዳርና በአዲስ አበባ ከተፈጠረው ሁኔታ በኋላ የሰላምና የጸጥታ ግብረ ኃይል የተባለውም ያወጣው መግለጫ አለ። እሳቸውም የሰጡት ማብራሪያ ምናልባት ከዚህ በኋላ ቢዝነስ አዝ ዩዥዋል አይሆንም። አንዳንዶች እየገለጹ እንዳሉት እሶም ተረዳውት እንዳሉት ከጠቅላይ ሚኒስትሩ ነገሮች ጠበቅ እያሉ ይሄዳሉ፣ መንግስት እርምጃ መውሰድ ይጀምራል የሚል ነው እንድምታው። እርስዎ የተረዱት በዛ መንገድ ነው? ጠቅለል ሲያደርጉት ሰሞኑን እየተሰጡ ካሉ ከሳቸውም በባህር ዳርና በአዲስ አበባ የተፈጠረውን እንግዲህ ያለመመርመር የተቋቋመው ግብረ ኃይልም የሰጠውን መግለጫ መነሻ ስናደርግ እኔም የተረዳሁት በዛ መልክ ነው። ይሄ ከዚህ በፊት ችግሮችን ሁሉ በጉልበት መፍታት አይገባም በተቻለ መጠን ቀስ እያሉ እየተነጋገሩ፣ እየተረዳዱ በይቅርታ መንፈስ እየሄዱ ነው መፍታት ያለብን የሚለው አካሄድ በራሱ በመርህ ደረጃ ትክክል ቢሆንም እና ወደፊትም በጥቅም ላይ መዋል ያለበት እንደሆነ እንትን ቢያደርጉም ይህ ሁሉ ግን ሊሆን የሚችለው በተወሰነ ደረጃ የተረጋጋ ማህበረሰብ ሲኖር ነው። ይሄ የተረጋጋ ማህበረሰብ እንዳይፈጠር ሆን ተብሎ የሚወሰዱ እርምጃዎች ምሁራኑ አንዳንድ ወገኖች መንግስት እንዴት ይሆን ሚዛኑን መጠበቅ የሚችለው በአንድ በኩል የፖለቲካ ምህዳሩን እንደ ሰፋ የማስቀጠሉን ሂደት፣ በሌላ በኩል ደግሞ ህጋዊ እርምጃዎችን የመውሰዱን ተግባር እንዴት ነው ሚዛኑን ጠብቆ መጓዝ ያለበት የሚል ፈተና ሊሆን እንደሚችል ይገምታሉ። እንዴት ያዩታል ይህንን አስተያየት? ነገሮችን ማድረግ ምክንያቱም እነሱን ካላረግና እየተጣቀሰ ሚሄድ ከሆነ በአንድ ስመች በጉልበት ስመች በሰላም አይነት መንገድ ከሆነ በፍጹም ማህበረሰብን ለማረጋጋት አስቸጋሪ እንደሚሆን እና ያ ካልተረጋጋ ደግሞ ይህምንለውንም የለውትንትን ከዳር ማድረስ እንደማንችል። ይሄ እንዲፈጠር የሚፈለገው ሥርዓት i ጠቅላይ ሚኒስትሩ ከጠቀሱት ነገር አንዱ ትናንትና አሁን በባህርዳርና በአዲስ አበባ የተፈጸሙት ጥቃቶች በለውጡ ሂደት ላይ ሲቃጡ የቆዩት ሌሎች ጥቃቶች ተከታይ ናቸው የሚል አስተያየትም ሰጥተዋል። በሂደት አብራርተዋል። ለውጡን ሲያጋጥሙ የቆዩ ችግሮችን እየጠቃቀሱ ከመጡ በኋላ ይሄኛውም የዛ ተከታይ ነው ነው ያሉት። በዛ መንገድ ነው የሚረዱት። እርሶም ይሄ ይሄ አሁን በቅርቡ የተፈጠረው ጉዳይ ዝም ብሎ ድንገት ያለህ የተከሰተ ነገር አይደለም። አይቲቴ ሁሉም ሰው የሚያውቀው ይመስለኛል። ከስ እያሉ እያደጉ እያበጡ እያበጡ የመጡ ነገሮች ናቸው። የተለያዩ ቦታዎች አይተናቸዋል። ከህግ ውጭ ሀሳቦችን ላለመስዋት ሰዎችን ሀሳቦች ለማፈን የሚደረጉ እንቅስቃሴዎች በሁሉም የሀገሪቱ ክልሎች ነበሩ። ሰዎችን ማፈናቀል፣ ይሄ የእኔ ዘር ብቻ መሰባሰቢያ ነው፣ ከዛ ውጭ ማንም ሰው ሊኖር አይችልም የሚሉ ማህበረሰቡን በጣም በጣም ከፍተኛ ፈተና ውስጥ የከተቱ ብዙ እንቅስቃሴዎች ሲካሄዱ ነበር። ይሄ ሁላችን የምናውቀ ነው። ከስ እያለ እያደገ እያደገ እያደገ የመጣ ነው። በመንግስት በኩል ለምንድን ነው ዝም ብላችሁ እንዲህ አይነት ነገር የምታየው እርምጃ ለምን አትወስዱም? የሚል ክስ በተለያየ ጊዜ ሲቀርብባቸው ነበር። በሌላ በኩል በመንግስት በኩል እንሰማ የነበረው የለ እነኝን ነገሮች በትዕግስት ቀስ እያልን ካልሆነ እንደዚህ እንደተለመደው በጉልበት ብቻ ለማድረግ መሞከር ነው አደለም፣ የሚል እንትን ሲከተሉ ነበር። ሶ አሁን አይ ቲንክ እነኝ ነገሮች ተሰባስበው ተሰባስበው ነው በዚህ ከቀጠለ ሀገሪቱንም አደጋ ላይ ሊጥል የሚችል ነው እና ትንሽ ጠንከር ያለ እርምጃ መውሰድ አለብን የሚል የተጀመረው ከዛ በኋላ ይመስለኛል። ስለዚህ ቀጣይነት ያለው ነገር አድርጎ ማየቱ። ዶክተር ብርሃኑ ነጋ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪ፣ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምፅ ሬዲዮ አድማጭ፣ እኛም እስክንድርን ለዘገባው እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በደቡብ ክልል የቀረቡ ክልል ሆኖ የመደራጀት ጥያቄዎች ምላሽ የሚሰጣቸው በህገ መንግስት ብቻ ነው ብለዋል። ለህጋዊ ጥያቄ ግርግርና ሁከት በመፍጠር ዘላቂ መፍትሄ አይገኝም ያሉት ጠቅላይ ሚኒስትሩ በዶቦ የክልላዊ መንግስት ለማዋቀር የሚደረገው ማንኛውንም ሙከራ ላይ መንግስት የቀድሞ አይነት እርምጃ እንደሚወስድና ትዕግስቱም እንዳለቀ አስታውቀዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ትላንት የመንግስታቸውን የበጀት ዓመት አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ሲሆን በመዋቅራዊ ጥያቄ ላይ የያዙትን ያንጸባረቁት አቋም ከደቡብ ክልል ድጋፍም ተቃውሞም ገጥሞታል። በደቡብ ክልል የተለያዩ ከተሞች የሚገኙ የህብረተሰብ ክፍሎች ይህንን በተመለከተ ሀሳባቸውን ለቪኦኤ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በዚህ ዙሪያ ያዘጋጀውን ዘገባ ቀጥሎ ይቀርባል። ህጋዊ ጥያቄን በግርግር ከፈለቅ ዘላቂ መፍትሄ አታመጣ። ፍትህ እንኳን ብታመጣ ርህት አታመጣ ፍትህም ርትም ኢኳሊ ኤክሰርሳይዝ ማድረግ ከፈለገ አንድ ማህበረሰብ በህግ የጠየቀውን በህግ እስኪመለስ መጠበቅ ያስፈልጋል። ምን ማለት ነው? አንድ ክልል ራሱን በራሱ ማስተዳደር ሲፈልግ ያንን ጉዳይ የሚያስፈጽመው የምርጫ ቦርድ ነው። በሪፎርም ውስጥ አንዱ ትኩረት አግኝተው የሰራንባቸው ተቋማት ምርጫ ቦርድ ነው ሪፎርሙ የምርጫ ቦርድ አመራር ከመምረጥ እስከ ህግ መቀየር ብለው በጀት እስከ መፈለግና መመደብ ይዘልቃል ነው ያሉትም። የምርጫ ቦርድ ኃላፊ ከተመረጠ በኋላ የምርጫ ህግና የመቋቋሚያ አዋጆች አንድ ላይ ስለነበሩ መነጣጠልና ማሻሻል ያስፈልግ ስለነበረ ይህም የምርጫ ቦርድ ኃላፊ ከተሾመ በኋላ ተደርጓል ነው ያሉትም። እነሱን መለየትና ተጨማሪ የቦርድ አባላትን የመመደብ ስራም ተሰርቷል ነው ያሉትም። ከዚህ በኋላ ነው ምርጫ ቦርዱ ተጠናክሮ እነዚህን ጥያቄዎች ሊመልስ የሚችለው ነው ያሉትም። ህግ ቀይረናል። አሁን ተጠናክሮ እንደዚህ አይነት ኢሽዎች መመለስ ራሳቸውን ማጠናከር ከነሱ የሚጠበቅ ይሆን። ይሄ ተቋም በሁለት እግሩ ሳይቆም ክልል የመፍጠር ጉዳይ ብንሞክር፣ ግን ፍላጎት ብቻ ነው የሚሆነው። ለህጋዊ ጥያቄ ግርግርና ሁከት በመፍጠር ዘላቂ መፍትሄ አይገኝለትም ያሉት አብይ አህመድ በደቦ የክልል መንግስት ለማዋቀር ለሚደረግ ለማንኛውም ሙከራ መንግስት ህጋዊ እርምጃ እንደሚወስድና ትዕግስቱም ማለቁን አስታውቋል። አሁን ደቡብ አካባቢ ያለውን ነገር መንግስት የህዝብን ጥያቄ በክብር ተቀብሏል። ደህዴን የሚባለው ክልሉን የሚያስተዳድረው ድርጊትም ጥያቄውን ተቀብሎ በህግ እየመረመረ ይገኛል። ደህዴን የመጨረሻ ውጤቱን እስከሚያሳውቅ፣ ምርጫ ቦርድ ዝግጅቱን እስከሚያሳውቅ በደቡብ ክልል ውስጥ ክልል ለመሆን የጠየቃቸው ህዝቦች በከፍተኛ ትዕግስት እንዲጠብቁን በዚሁ አጋጣሚ ጥሪ አቅርበዋል። ከህጋዊ መንገድ ውጭ ምንም አይነት ሙከራ ቢደረግ ሱማሌ እንደሆነው ደቡብ ይሆናል። በኢትዮጵያ አንድነት የሚደራደር መንግስት ጥንቃቄ ያስፈልጋል። ተቀብለናል። በትዕግስት መጠበቅ አንቀበልም ሲባል በህጋዊ መንገድ እናስተካክል። በዚህ መንገድ ቢታይ ጥሩ ነው። በደቦ በጩኸት የሚፈጠር ነገር ከእንግዲህ በኋላ ማስተናገድ ትዕግስታችን አልቋል። ሁሉም ስርዓት ጠብቆ ይሄዳል። በስርዓት እንመልሳለን። ያን የማይጠብቅ ከሆነ በተለመደው መንገድ እናስተካክለዋለን ማለት ነው። ትናንት ያንጸባረቁት አቋም ከደቡብ ክልል የተለያዩ ማህበረሰብ ክፍሎች ድጋፍም ተቃውሞም ገጥሞታል። ከእነዚህም ውስጥ የስዳማ አክቲቪስትና ሰሞኑን የተቋቋመው የስዳማ ኔትወርክ ምክትል ዲሬክተር የሆነ ወጣት ታሪኮ ለማ አንዱ ነው። ጥያቄዎችን በጠቅላላ የፈረጀ ነው። በአንድ በኩል የደቦው ጥያቄዎች ናቸው። በደቦው ጥያቄ የሚጠየቅ ጥያቄ የለም የተባለ፣ በሌላ በኩል ደግሞ በደቦው ደግሞ የምትመልሰው ምላሽ አይኖርም ማለት ነው። ሌላው ጠቅላይ ሚኒስትሩ ከተናገረው ነገር ውስጥ ይህንን ቫዮሌት የሚያደርግ ኃይል በተለይ ሶማሌ የገጠመውን አይነት ዕጣ ፈንታ ሊገጥሞ ይችላል የሚል ነገር ነው። ከሶማሌ ጋር የሚገናኝ ምንም አይነት ነገር የለም። በተፈጥሯዊ ሂደቶችንም እንደዚሁም ደግሞ ህጋዊ መንገዶችን ሲሪየስሊ መከተል አለበት ህዝቡ የሚል ነው። ይሄ ትክክል ነው። ማለት የትኛውንም የክልል ጥያቄ የሚጠይቅ ኃይል ወይም ህዝብ ህገ መንግስቱን ብቻ ተከትሎ ተፈጻሚ እንዲሆን ማድረግ አለበት ነው። ህገ መንግስቱ የሚጠይቀውን ነገር በጠቅላላ መጨረስ አለበት ነው። ለዚህ ደግሞ ሲዳማ ጨርሷል። መጨረሻ ላይ ያስቀምጡት አቅጣጫ ምርጫ ቦርድ ቶሎ ብሎ ጉዳዩን እንዲጨርስ እያደረግን ነው የሚል ነው። በሌላ በኩል ደግሞ ዴደን ቶሎ ብሎ ውሳኔ እንዲወስን መደረግ አለበት የሚለውን ነው እንደ መፍትሄ ያስቀመጡት። ይሄ እርስ በርስ የሚጋጭ ነው። ምርጫ ቦርድ የዴደንን ውሳኔ ተከትሎ ነው የሚሰራው ወይስ ምርጫ ቦርድን ነው የሚጠብቀው ሐምሌ 11 ስላማ የራሱን ክልላዊ መንግስት በራሱ ጊዜ ያውጃል የሚል እቅድ አላችሁ። ጠቅላይ ሚኒስትር ደግሞ አሁን ያንጸባረቁት አቋም አለ። ታውጃላችሁ? እንዴት ነው የሚሆነው? እሱን ህብረተሰቡ ነው እየተነጋገረ በራሱ የሚወስነው። እኔ ግን ባለኝ አቋም ከ11 11 በኋላ ደቡብ በሚባል ማዕቀፍ ወይም ደደን በሚባል ድርጅትም ሆነ ደቡብ በሚባል አሮጌ ክልል ውስጥ ለመተዳደር ህብረተሰቡ ፈቃደኛ አይደለም። የሀዋሳ ከተማና የክልሉ ነዋሪ መሆናቸውን የነገሩኝ ስማቸው እንዳይገለጽ የፈልጉ አስተያየት ሰጪ የተጠየቁ ዋቀር ጥያቄዎች ህጋዊ መሆናቸውና እሳቸውም እንደሚደግፉ ገልጸው ዳሩ ግን ህጋዊ ባልሆነ መንገድ ምላሽ ለማግኘት በሚደረግ በማንኛውም ሙከያ ላይ መንግስት እርምጃ ለመውሰድ ያንጸባረቀውን አቋም እንደሚደግፉ ተናግሯል። ጥያቄ በህጉ መሠረት ይሁንታ አግኝቶ በሀገሪቱ ህግ በፓርላማም ሆነ በብሔራዊ ምርጫ ቦርድ እስኪመለስ ድረስ በትዕግስት ጠብቆ ምላሹ መጠባበቅ መሆኑ ነው እኔ የሚሰማኝ። ከዛም ባሻገር ሌላ አዲስ ክልል ለመመስረት ያለውን ክልል ቀደም ሲል አብሮ የነበሩትን ክልላቸውን እያለሙ አንድነታቸው እያጠናከሩ ቀጥሎ በሚፈቀድነት ጊዜም ያን ክልል ለማስተዳደርና ለማልማት ልምድ እየቀሰሙ መቆየት አለባቸው እንጂ ለእኔ ክልል ካልተሰጠኝ እንዲሆናለው እንዲ ያደርጋለሁ ባለው ተገቢ እንዳልሆነ ነው። እና ጠቅላይ ሚኒስትሩ ትክክለኛ ህግና ስርዓትን መሰረት አድርጋችሁን መንግስት ምላሽ ሲሰጥ ድረስ በትዕግስት ጠብቁ፣ ውካታ፣ ህገ ወጥነትን፣ ግርግርን አናስተናግድም። የዜጎችን መብት የመጠበቅ ኃላፊነትና ግዴታ መንግስት አለበት ያለው ትክክለኛ አስተያየት ነው። ስለዚህ በዚህ ላይ ህብረተሰቡም ሀሳባቸውን በበቂ ሁኔታ እንደሚደግፍና ህግ የተከ በድላይ ዩኒቨርሲቲ የአንትሮፖሎጂ መምህርናት ተመራማሪ እንዲሁም የወላይታ ምሁራን ማህበሩ ሰብሳቢ አቶ አሰፋ ወዳጆ ህዝቡ ምን ያህል ጊዜ ነው የሚታገሰው የሚል ጥያቄ በማንሳት በጠቅላይ ሚኒስትሩ መግለጫ ላይ ያላቸውን አቋም ለቪኦኤ በስልክ ገልጸዋል። ሆኖም ግን እሳቸው ከዚህ ቀደም የተጸየፉትን የቀድሞ መንግስታት ሲያደርጉ የነበሩትን ነገር ማድረግ የለባቸውም ሲሉ ተናግረዋል። ጥያቄውን ተቀብለው ማንም ሪጀክት እንዳላደረገና ጥያቄውን እንደተቀበሉ ምላሽም እንደሚሰጥ በይፋ መናገራቸው መልካም ነው። በሌላ በኩል ደግሞ ጠቅላይ ሚኒስትሩ የክልሉ ህዝብን በትዕግስት ይጠባበቅ ማለታቸው ምን አላስከፋኝም። ምርጫ ቦርዱ ሪፎርም በምን አይነት ሁኔታ ምን አይነት ሪፎርም እየተደረጉ እና ታገሱ ተብሎ በሌላ በኩል ደግሞ በትዕግስት ማህበረሰቡ የፍትህ ጥያቄ ምላሽ አላገኘም ማለት ነው። የአርባ ምንጭ ከተማ ነዋሪ የሆኑት አቶ ባህሉ በቀለ በበኩላቸው ጠቅላይ ሚኒስትር እንዳሉትም የክልሉ ህዝብ መታገስ ይገባቸዋል ነው ያሉትም። የህዝብ ህገ መንግስታዊ መብት ግን መጠበቅ አለበት ነው የሚሉት። ሁሉም የክልሉም ነዋሪዎች ሌሎች አማራጮች ያሉ አይመስለኝም ብዬ ነው እኔ እንደ ክልልም ነዋሪ እንደ አርባ ምንጭ ነዋሪም መግለጽ የሚፈልገው። ስለዚህ አንደኛና ዋነኛው ነገር መረጋጋት። መረጋጋት ደግሞ ከሌለ ነገሮች ሁሉ ጥሩ ላይሆኑ ይችላሉ። በደቡብ ክልል ቀድሞም ይጠየቅ የነበረውን የስላማን ህዝብ ጥያቄ ጨምሮ በክልል መደራጀት በዞን የመዋቀር በወረዳና በልዩ ወረዳ የመተዳደር ብሄርን መሰሶ ያደረገ ነው የሚባለው የመዋቅር ጥያቄም ባያለው ተንጸባረቀው የጠቅላይ ሚኒስትር አብይ አህመድ መሾምና ከሳቸው ሽመት በኋላ በለውጡ ማግስት ተገኘ የሚባለውን ነፃነትና ለውጥ ተከትሎ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ከሐዋሳም ዮናታን ዘብዲዮስን ለዘገባው እናመሰግናለን። በኢትዮጵያ በኮለራ ወረርሽኝ በሽታ የተያዙ ሰዎች 871 መድረሳቸውን የኢትዮጵያ ህብረተሰብ የጤና ኢንስቲትዩት አስታወቀ። ወረርሽኙ በስፋት በታየበት በኦሮሚያ ክልል ምዕራብ ሐረርጌ ዞን ባሳልፍነው ነው ሳምንት ክትባት መሰጠት የጀመረ ቢሆንም በቂ ያለመሆኑን የምዕራብ ሀረርጌ ዞን ጤና ጽህፈት ቤት ዝርዝራለው። በኢትዮጵያ በተከሰተው የኮሌራ ወረርሽኝ 871 ሰዎች መጠቃታቸውን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ በሰጠው መግለጫ አስታውቋል። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ገጫ እንዳስታወቁት የበሽታውን ስርጭት አስመልክቶ ወረርሽኙ በኦሮሚያ፣ በአማራ፣ በትግራይ፣ በሶማሌ አፋርና እንዲሁም በአዲስ አበባ ከተማ አስተዳደርና በድሬዳዋ ከተማ አስተዳደር መመዝገቡን ያስታወሱት በዚሁ መሰረት በኦሮሚያ ብሔራዊ ክልላዊ መንግስት 360፣ በአማራ ብሔራዊ ክልላዊ መንግስት 202ና በትግራይ ክልል 19 በአፋር 131 በሶማሌ ክልል 33 ሰዎች በኮሌራ ወረርሽኝ መጠቃታቸውንም አስታውሰዋል። እንዲሁም በአዲስ አበባ ከተማ አስተዳደር 125ና በድሬዳዋ ከተማ አንድ ሰው በወረርሽኙ መያዙን ያነሱት የኢንስቲቱቱ ምክትል ዳይሬክተር ዶክተር ጌታቸው ቶሌራ ከእነዚህ ውስጥ 14ቱ በአማራ ብሔራዊ ክልላዊ መንግሥት ሁለት ሰው በኦሮሚያ ብሔራዊ ክልላዊ መንግሥትና አንድ ሰው ደግሞ በአፋር ክልል በአጠቃላይ አስራ ሰባት ሰዎች መሞታቸውንም ተናግረዋል። ወረርሽኙን ለመቆጣጠርና ለወረርሽኙ ተጋላጭ ለሆኑ የማህበረሰብ አካላት ክትባት ለመስጠት በታቀደው መሰረት ከዚህ ቀደም በአዲስ አበባ ከተማ አስተዳደር ክትባቱ መሰጠት የተጀመረ ሲሆን ካለፈው ሳምንት አንስቶ ችግሩ በስፋት በታይበት ኦሮሚያ ክልል ምዕራብ ሐረርጌ ዞን ክትባት የመስጠት ስራው መጀመሩንም ዶክተር ጌታቸው ቶሌራ አስታውቀዋል። የክትባት ሂደቱን አስመልክቶ የምዕራብ ሐረርጌ ዞን ጤና ጥበቃ ጽህፈት ቤት ኃላፊ አቶ አህመድ መሐመድ ወደ ስራ መገባቱንም ለአሜሪካ ድምፅ ተናግረዋል። ተናግረዋል። አጠቃላይ በዞናችን የኮሌራ ወረርሽኝ ከተነሳ ጀምሮ ሶስት መቶ ሰላሳ ዘጠኝ ከትላንትና ያለን ሪፖርት ደርሷል። በአሁኑ ሰዓት በፌዴራልና በክልል መንግስት ድጋፍ ለሶስት መቶ ሺ የሚሆን ህዝብ የኮሌራ ክትባት መቶልን፣ ያንን ክትባት ለህብረተሰቡ ከትላንት ጀምሮ መስጠት የጀመርነው ህብረተሰቡ ኮሌራ ቫክሲኑን እየወሰደ ነው ያለ ማለት ነው። አቶ አህመድ ክትባቱ መጀመሩ አመርቂና ተስፋ ሰጪ ቢሆንም ከሰዎቹ ተጋላጭነት ስፋት አንጻር በቂ ነው ለማለት እንደ ማይቻልም ለአሜሪካ ድምፅ ተናግረዋል። የክትባት መጠኑ በቂ አይደለም። ለምን ብትለኝ አሁን ነው ገና በሽታው የጀመረው። እንደሚታወቀው የኮሌራ ቫክሲኑ በሀገራችን ደረጃ ለመጀመሪያ ጊዜ ነው። አዲስ አበባ ከተማ ላይ ነው በቅርብ ሲሰጥ የነበረው። እሱን ቀጥሎ ለኦሮሚያ ክልል ለእኛ ዞን ነው ለሶስት መቶ ሺህ ሰው እና ለአርባ ሰባት ቀበሌ ለተጠቁ ቀበሌ ማለት ነው። ወረዳ ለሁሉም ሰው አይደለም። ለሁሉም ለሁሉም ቀበሌ አይደለም። እየተሰጠ ያለው በሽታው የተገኘበት ቀበሌዎች ብቻ ነው እየተወጠነ ያለ ነው ተገኝቶ ለሁሉም ወረዳ ለሁሉም ቀበሌ ሊሰጥ ጥሩ ነበረ፣ ግን የመድኃኒት የጥራት ስላለ ለአንድ ዙር ብቻ ነው። ይሄን ራሱ እየሰጠን ነው። ለሁለተኛ ዙር እነሱም ያው ዶኖሮችን ጠይቋል። ገና ካገኙ እናመጣቸዋለን ብሎናል። የክትባት መጠኑ በተዳረሰ መጠን ወደ ሌሎች አካባቢዎችም እንደሚቀጥል ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ እዚህ ግድም ስፖርትና ባህል ነክ ዝግጅት ነው የሚቀርበው። ራቅ ወደ ዓለም ቦታ ይወስደናል። ሙዚቃው ሳያሳብቅ አልቀረም። ይህን ሙዚቃ በየአመቱ በዚህ ሰዓት ምናልባትም የተዘጋጀበት ሙዚቃው ራሱ የተቀመመበት የተጫወተችው ያን ቦታ ለመናገር ነው እና አድማጮች አሁን ለተቀጣጠርንበት ዝግጅት ሰላሳ ስድስተኛውን ኢትዮጵያውያን የሰሜን አሜሪካ የስፖርትና የባህል ፌዴሬሽን ማለት ነው። አመታዊው ዝግጅት ወደሚስተናገድባት የጆርጂያዋ ክፍለ ግዛት ዋና ከተማ አትላንታ ነው የምናቀናው። ከዚያ አንድ ሰው አለ። ባልደረባችን አዲሱ አበበ እንደ ወትሮው ሁሉ ዘንድሮም የዘንድሮን ተከታትሏል። በስልኩ መስመር አግኝተነዋል። አዲሱ እንደምን ዋልክ? እንዴት ዋልክ? አሉላ አድማጮቼ እንደ ዋላችሁ እንደምናመሻችሁ እንግዲህ ሙዚቃው ይናገራል ብያለሁኝ፣ ሳያሳብቅ አልቀረም። አመታዊ ዝግጅት እሁድ ነው የጀመረው፣ ከእለቱ ጀምረ በየቀኑ እየዘገብክ ነው። ትላንት ካደረስከን በኋላ የነበረውን በመመልከት እንደርደር። ምን ማን ተጫወተ? ማን እናሸንፈ? ምን ይመስል ነበር? ምን ይመስል ነበር የሚለው ጥሩ ጥያቄ ነው። ስታዲየሙ ባዶ ይመስላል፣ ሌላ ነገር የለም። ጨዋታው ግን ይካሄዳል። የሰው ቁጥር አንድም የስራ ቀን በመሆኑ ሌላውንም ሲያት ደግሞ ጨረፍ አድርጌያለሁ እሁድ ለትዘግብ በዛ ምክንያትም ብዙ ሰው የለም። ለማንኛውም የአበበ ቢቂላና የፊኒክስን እኩል ለእኩል መለያየት አውርቼ እንዲሁም ዴንቨር አዲስ ዳላስን አራት ለ ዜሮ ማሸነፉን ገልጬ ነበረ። ሁለት ግጥሚያዎች አልገለጥኩም ነበር፣ ካንሳስ እና ሳን ዲየጎ ሁለት ለሁለት መለያየታቸውን፣ ፖርትላንድ ፊላደልፊያን ሶስት ለዜሮ ማሸነፉን። ከዛም የዲሲ ዩኒቲ እና ቦስተን ጨዋታ በጣም ደማቅ ነበረ ቦስተን ዲሲ ዩኒቲን አራት ለዜሮ አሸንፏል። በጣም ያልተጠበቀ ነጥብ ነው። ዲሲ ዩኒቲ የዋንጫ ባለቤት የሆነበት ጊዜ ነበር እና ጠንካራ ቡድን ነበር ዘንድሮ አልቀናውም። ምናልባት ለመውረድም ይገደድ ይሆናል። በዚሁ መሸነፍ ተቀጠለ። ከዛ ሳንሆዜ እና ዲሲ ስታር ደግሞ አንድ ለአንድ ተለያይተዋል። በጣም ሞቅ ያለ እና ያሉትን ተመልካቾች ልበል እንዴ፣ ብዙ ሰው የለ የሚያቁነጠን ጨዋታ ነበር። ዛሬም ውድድሩ ቀጥሏል። አንድ ስድስት ጨዋታዎች ይካሄዳሉ። ሳን ፍራንሲስኮ ከሂውስተን፣ ቺካጎ ከላስ ቬጋስ፣ ኤሌስታር ከቶሮንቶ ጨዋታሉ። በአሁኑ ሰዓት የኤሌስታር ና የቶሮንቶች ጨዋታ አላለቀም። አንድ ሁለት ሶስት አራት ግጥሚያ እንደገና አለ ዛሬ ከመጠናቀቁ በፊት። ሰው ያለመኖሩ ተጫዋቾችም ስሜታቸው ቅዘቅዘ ይመስላል። ግን ደግሞ ለዋንጫዋ ስለሚታገሉና ለስማቸውም ስለሚጫወቱ ጥሩ ፉክክር ያሳያሉ። የደመቀ ነው የሚባለው ሰው ኖሮ ኮታ ሲኖር እና ጭብጨባ ማደፋፈር ሲኖር ነው። የሰው ቁጥር በጣም አስተማማኝ አይደለም። እና ይሄ ነበር አሁን ያለው የሚካሄደው። አዲሱ የሰውን ቁጥር ደመቅ አድርገህ ተናግረሃል የታዘብከውን። ምናልባትም እንደ ዓለም ዋንጫው የዓለም ዋንጫ እየተካሄደ ነው እና በቴሌቪዥን እየተከታተሏቸው ይሆን እንዴ? ምናልባት እኔም ራሴ ከክፍሌ ሆኜ በቴሌቪዥን የዓለም ዋንጫን የሌላውንም እየተከታተለ ነው እና ሰው በዛ ሳይሰረቅ አይቀርም ማለትም ይቻላል። ጥሩ ገምትላለ። መልካም እንግዲህ ሲያደምቁለት ጨዋታውን ሲያዩለት ነው ወጉና መንገዱ እንደሚኖር ወደ መጨረሻው ትንሽ እንደሚሟሟቅ ገምታለሁ። ታዲያ የስፖርት ነገር ብቻ አይደለም ይሄ መድረክና ኢትዮጵያውያን የሚሰባሰቡበት ይልቁንም የባህል አዝመራ እንበለው የተለያዩ ስራዎችም የሚቀርቡበት እንቅስቃሴዎችም የሚታዩበት ነው። በየአመቱ እንደምናደርገውና ዘንድሮስ ምን ታዘብክ እስከዚህ እስከዛሬው አለት ባለው ያው የተለመደው በድንኳኑ አካባቢ የሚካሄዱ ልዩ ልዩ ንግዶች አሉ። ከምግብ አንስቶ እስከ ቁሳቁስ፣ ከመጽሐፍት፣ የሙዚቃ ቪዲዮዎች እና ካሴቶች የመሳሰሉ ቪዲዮዎች ይሸጣሉ። ህዝባዊ ድርጅቶች እንደ ኢትዮጵያ ፍሪፕቲስ የሚባለው ከኢሳት ጋር የነበረው ሌሎችም ሚዲያዎች አዲስ ድምፅ በሬዲዮ በኩል እኛም ከተጨመርን እኛም አለን። ድንኳን የለንም እንጂ እና በርከት ያለ ነገር እየተካሄደ ነው። የመድመቁ ነገር ይገርመሃል። ከረቡን የሚጀምረው ለምን እንደሆነ አላውቅም። የመክፈቻ ሁለት ድንኳን የመጣያ ቀን ነው ይባላል። ትላንትናም ያው ገና ነው፣ ሰው አልተሰባሰበም። ነገ ጀምሮ፣ ምናልባት ከዛሬ ምሽት ጀምሮ ገበያውም በጣም እየተጧጧፈ ሊሄድ ይችላል። እና በየአመቱ ያለው የንግድ ነገር አለ ዘንድሮም በከተማ ውስጥም እንዲሁ ኳሱን ምክንያት አድርገው የተለያየ ዝግጅት ያላቸው አሉ። የሙዚቃ ድግስ አለ። በየምሽቱ ደግሞ ስራዬ ብለው የጨዋታ ፕሮግራም ያዘጋጁ አሉ። የነሱ የነሱ ፕሮግራም እንደዚሁ ፍላየሩን ወይም በራሪ ወረቀትን እያየን ነው። በዛ መሰረት ሰው ከጨዋታ በኋላ እዛ ሄዶ ይዝናናል። በአብዛኛው ሰው ግን ሜዳ የሚሄደው ድንኳኑ ጋር ስለሚሆን ወደ ሜዳ አይመጡም ስፖርቱን ለማየት እና አንዱም ስፖርቱ ወይም መቀመጫዎቹ ባዶ የሆኑት ለዚህ ይመስለኛል። አዲሱ እንዳልከው ለየት ያሉት ጉዳዮች ቁም ነገሮችን ጨምሮ ከሳምንቱ አጋማሽ አንስቶ በጥድፊያ የሚቀርቡበትን ሁኔታ ባለፉት አመታት ተመልክተናል። ለየት ያሉ ሁኔታዎችን ትታዘብም ይሆናል። የሌሎችንም ድምጽ ታመጣልናለህ። እንግዲህ እንደ ዓለም ዋንጫው ሁሉ የኢትዮጵያውያኑም የስፖርት ዝግጅት በቴሌቪዥን የሚከታተሉት አይደለምና የሁሉም አይን የሁሉም ተመልካች ሆነህ ባለህበት ዘገባዎችን እንጠብቃለን። ከሌሎች ዝግጅቶች ጋር ነገ መልሰ እናገኘሃለን። እግዚአብሔር ይስጥልን፣ መልካም ቆይታ አዲሱ። አመሰግናለሁ። በነገር ላይ እንደው የስታዲየሙ ባዶ የመሆን ነገር ምናልባት የቦታው አዲሱ ጠፋህ? ስልኩ ተቋረጠ። አዲሱ የመጨረሻውን ቃል ሳይጨርስልን የስልክ ነገር፣ ነገ እንግዲህ ካቆምበት ይቀጥላል። ለሁሉም እናመሰግናለን። አድማጮች፣ የአትላንታውን ዝግጅት ነው የተከታተልነው። ወደ ተከታዩ ቅንብር እንለፍ። አድማጮች፣ የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የኢትዮጵያ የሕዝብ ተወካዮች ምክር ቤት የረዥም ጊዜ የሰብአዊ መብት ተሟጋቹን ዶክተር ዳንኤል በቀለን የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር አድርጎ ሾሟል። ባለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪቃ ዲቪዥን ወይም የአፍሪቃ ክፍል ዲሬክተር የነበሩት ዶክተር ዳንኤል ከኒውዮርክ ወደ አዲስ አበባ ያቀኑበትን ኃላፊነት በከፍተኛ የአደራ ስሜት እንደተረከቡት ለአሜሪካ ድምፅ ተናግረዋል። የረዥም ጊዜ ባልንጀራቸው የእስር ቤት ጓደኛቸውና የሙያ አጋራቸው የአምነስቲ ኢንተርናሽናል የአፍሪካ ዲሬክተር አቶ ነጻነት ደምሴ በበኩላቸው ዳንኤል ከማንም ሰው በተሻለ ይህን ኃላፊነት የሚወጣ ግለሰብ ነው ብዬ የማምነው ነው ብለዋል። ሁለቱን የሚያነጋገረችው ጽዮን ግርማ ናት። ወደ ዝርዝሩ በቅርቡ እንግሊዝ ከሚገኘው ታዋቂው ኦክስፎርድ ዩኒቨርሲቲ በአለም አቀፍ ህግ የዶክትሬት ዲግሪያቸውን የሰሩት ዶክተር ዳንኤል በቀለ ከአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪ እንዲሁም በዴቨሎፕመንት ስተዲስ በሁለተኛ ዲግሪ ተመርቀዋል ከኦክስፎርድ ዩኒቨርሲቲም በአለም አቀፍና የሰብአዊ መብቶች ህግ በሁለተኛ ዲግሪ ተመርቀዋል ዶክተር ዳንኤል በቀለ በተማሩበት የህግ ትምህርት በኢትዮጵያ አማካሪና ጠበቃ ሆነው አገልግለዋል። በህብረት ኢንሹራንስ የህግ ክፍል ዳይሬክተር ነበሩ። መንግስታዊ ባልሆነው ግብረሰናይ ድርጅት አክሽን ኤድ ኢትዮጵያ የፖሊሲ ዳይሬክተር ሆነው አገልግለዋል። በተጨማሪም ኦክስፋም፣ ፓክት፣ ዩኤስኤድ እና አለም ባንክን በመሳሰሉ ከፍተኛ ዓለም አቀፍ ተቋማት ውስጥ በአማካሪ ከተለቀቁ በኋላ በናይሮቢ እና በኒውዮርክ በአለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ውስጥ አገልግለዋል። የሂውማን ራይትስ ዎች የአፍሪካ ዲቪዥን ዳይሬክተርም ነበሩ። አሁን ወደ ሀገራቸው ተመልሰዋል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሆነው ዛሬ ተሾመዋል። ሹመቱን እንዴት ተቀበሉት ብያቸው ነበር። ብዙ ጊዜ በሰብአዊ መብት ስራ ላይ የቆየው ስለሆነ እና ለኢትዮጵያ ውስጥ ለሚደረገው የሰብአዊ መብት ሁኔታ መሻሻል ደግሞ በጣም ፍላጎት ስላለኝ ይህንን እድል በማግኘቴ ደስ ይለኛል። ነገር ግን ኢትዮጵያ ውስጥ ካለው የሰብአዊ መብት ችግር አንፃር የኢትዮጵያ ሰብአዊ መብት ሁኔታ ሊሻሻልበት የሚችልባት መንገድ ውስብስብና አስቸጋሪ ከመሆኑ አንጻር ይዛ የተሰጠኝን ስራ በከፍተኛ ኃላፊነትና የአደራ ስሜት የምረከበው ስራ ነው። ቢሆንም ኢትዮጵያ ውስጥ አሁን በተፈጠረው እድል በዚህ ስራ ከሌሎች ወንድሞቼ እህቶች ጋር አብሬ ለመስራት ይህን እድል በማግኘቴ ግን ሲለኛል። እርስዎ በውጭ ሀገር ከነበሩበት ቦታ ከቤተሰብ ሁኔታና ይገኙበት ከነበረው ከፍተኛ የኢኮኖሚ ደረጃ አንጻር ነቅለው ወደ ኢትዮጵያ ተመልሶ ለማገልገል እንዴት ውሳኔ ላይ ደረሱ? የሚል ጥያቄ አንስቼላቸው ነበር። አሁን ኢትዮጵያ ውስጥ የለውጥ እርምጃ ከተጀመረ ወዲህ በተገኘው እድል በመጠቀም ለሀገራችን ሰላም፣ እድገት፣ ፍልጽግና፣ የሰብአዊ መብት መከበር በአጠቃላይ ለሀገራችን ሁለንተናዊ ሰላም እና እድገት አስተዋጽኦ ለማድረግ በርካታ ኢትዮጵያውያን ከተለያየ ስራቸው ሀላፊነታቸው እየመጡ በተለያየ ስራ ማገልገል ከጀመሩ ያው ውሎ አድሯል እኔም በዛው መንፈስ ይህ በተፈጠረው እድል ለሀገሬ እንዳገለግል የቀረበልኝም ጥያቄ በአክብሮት ነው የተቀበልኩት ምክር ቤት ስራውን ሲያጸድቅ ቅድም እንደገለጽኩት በከፍተኛ አደራ ስሜት የተቀበልኩት ልክ በገለጽሽው መልክ ሲሆን እንደዚህ አይነት ውሳኔዎች በግል ሕይወት እና በቤተሰብ ሕይወት ላይ ቀላል የማይባል ተጽዕኖ ሊፈጠር እንደሚችል እንደገመጥሽው ትክክል ነው። ቢሆንም ግን የበለጠው ትልቁ ነገር ግን የሀገራችን ጉዳይ ኢትዮጵያ ውስጥ በተገኘው እድልና አጋጣሚ በመጠቀም ሁላችንም ተጋግዘን ተባብረን ልንሰራ የሚገባ መሆኑ ይመስለኛል እና እኔም እንግዲህ የበኩሌን አስተዋጽኦ ለማድረግ ነው። በርካታ በብዙ መቶ ሺህ የሚቆጠሩ ሰዎች በኢትዮጵያ ውስጥ በተለያየ አይነት መልክ እያገለገሉ ይገኛሉ። ከፊሎቹ ከዓለም አቀፍ ስራ ከዓለም አቀፍ ድርጅቶች የመጡ ናቸው። ከፊሎቹ በኢትዮጵያ ሲቪል ሰርቪስ ውስጥ ለረጅም ጊዜ ያገለገሉ ሰዎች ናቸው። ስለዚህ እኔም ያንን ቲም ተቀላቅዬ የበኩሌን አስተዋጽኦ ለማድረግ ደስተኛል። የሰብአዊ መብት ጥሰትን በማውገዝ በዓለም አቀፍ ደረጃ በነጻነት ድምጾን ሲያሰሙ የነበሩ ሰው ኖት እና አሁን ይህንን ተግባሩን ለመቀጠል ነጻነት አገኛለሁ ብለው ያስባሉ ወይም ብያቸው ነበር። አዎ፣ ጽዮን እንደገለጹ ኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ እጅግ ውስብስብ፣ አስቸጋሪ ነው። በአጭር ጊዜ ውስጥም የሚፈታ ነው ተብሎ የሚገመት አይመስለኝም። ችግሩ ዘርፈ ብዙ ነው። ከዚህ ውስጥ ከነበሩ የፖለቲካ ተዳደሮች ሰብይ የተነሳ ከሀገራችን ማህበራዊና ፖለቲካዊ ሁኔታ የተነሳ ኢትዮጵያ ውስጥ ካለው የፖለቲካ ቀውስ የተነሳ የሰብአዊ መብት አያያዝ ሁኔታም ቀውስ ደረጃ ላይ ደርሷል ባልበት በነበረበት መልክ ነው የሰብአዊ መብት አያያዙ የነበረው ነገር ግን ከአንድ ዓመት ወዲህ ኢትዮጵያ ውስጥ የለውጥ ሂደት ከተጀመረ በኋላ እጅግ መጠነ ሰፊ የሆነ የሰብአዊ መብት መሻቻል ሁኔታ ታይቷል። በርካታ ያላግባብ ታስረው የነበሩ እስረኞች ከእስር መለጠቅ አንስቶ ሀሳብን በነጻነት የመግለጽ መብት፣ የመሰብሰብ መብት፣ የመደራጀት መብት እና በፖለቲካ ሁኔታ ውስጥ የመሳተፍ መብትን ጨምሮ በርካታ ሰብአዊ መብቶች መከበር መጀመራቸው ትልቅ ተስፋ ሰጪ ነገር ነው። ይሁንና ግን እንዳልሽው የሰብአዊ መብት ችግር በሙሉ ተፈቷል ወይም የሰብአዊ መብት ችግር የለም ማለት አይደለም። እጅግ በጣም ሰፊ ብዙ ውስብስብ የሆኑ ችግሮች አሉ። ችግሮች ቢኖሩም ግን ተስፋ የሚሰጠው ነገር ምንድን ነው? በሀገራችን የተመለከትነው የፖለቲካ ፈቃደኛነት እና የፖለቲካ ቁርጠኝነት እነዚህ የሰብአዊ መብት ተቋማት ብቻ ሳይሆኑ፣ ሌሎችም አስፈላጊ የሆኑ የሀገር ውስጥ ያሉ የዲሞክራሲ ተቋማት የሚባሉ የምስ አካላት በአዲስ መልክ እየተጠናከሩ እየተደራጁ እንዲሰሩ የሚያስችል ሁኔታ በመፈጠሩ ይህ ትልቅ ተስፋ ሰጪ እርምጃ ነው። በዚህ ውስጥ በመስራት ከሌሎችም ስራ ጓደኞች ጋር በመስራት የተሻለ ለማድረግ እድል አለ ብዬ አምናለሁ። ይህ ደግሞ የረጅም ጊዜ ስራ ነው እንጂ በአጭር ጊዜ የሚፈታ ችግር አይደለም። እኔም ከዚህ በፊት ስሰራባቸው የነበሩ ድርጅቶች የሰብአዊ መብት ድርጅቶች እንደ ተቃራኒ ድርጅት የሚቆጠሩ ሳይሆኑ ለሰብአዊ መብት መከበርና መስፋፋት በዓለም አቀፍ የሰብአዊ መብት ንቅናቄ ውስጥ አካል በመሆን የበኩላቸውን ግፊት ሲያደርጉ የነበሩ ናቸው እና የሰብአዊ መብትን በሚመለከት የተፈጸሙ ጥሰቶችን በመመርመር በመዘገብ በማሳወቅ በማስተማር የመሳሰሉ ስራዎችን ሁሉ የሚሰሩ የተለያዩ ዓለም አቀፍ ድርጅቶች ውስጥ ሳገለግል ነበረ። ይሄ አሁን የምመጣበት ስራም ከመንግስታዊ ያልሆነ ስራ ወደ መንግስታዊ የሆነ ስራ ቢሆንም ዋና አላማውና ተልዕኮው ግን የተለየ አይደለም። በሁለቱም አይነት መስመር ቢሆን የሰብአዊ መብት እንዲከበር፣ የሰብአዊ መብት እንዲስፋፋ፣ የሰብአዊ መብት እንዲጠበቅ ማድረግ ነው። ይህ ደግሞ ብዙ መልክ አለው ስራው የምርመራ የመዘገብና ሪፖርት የማድረግ ብቻ ሳይሆን የማስተማር ጭምር የሚጨምር ነው። ስለዚህ በዚህ መልካም እድል በመጠቀም ለመስራት እድል አለ ብዬ አምናለሁ። አቶ ነጻነት ደምሴ በላይ አሁን የአምነስቲ ኢንተርናሽናል የአፍሪካ ዳይሬክተር ናቸው። እርሳቸውም ቀደም ሲል ኢትዮጵያ ውስጥ ከመስራቾቹ አንዱ በሆኑበት ኦርጋናይዜሽን ሶሻል ጀስቲስ ኢን ኢትዮጵያ በተባለው ሲቪል ማህበረሰብ ውስጥ በስራ አስኪያጅነት ሲያገለግሉ ቆይተዋል። በምርጫ 97 ወቅት ለእስር ተዳርገው ነበር። ለአዲሱ የሰብአዊ መብት ኮሚሽን ዋና ኮሚሽነር ዶክተር ዳንኤል የቅርብ ሰው ናቸውና በሹመቱ ላይ አስተያየታቸውን እንዲሰጡኝ ወደሚገኙበት ደቡብ አፍሪካ ደውዬ በስልክ ጠይቂያቸው ነበር። ጥሩ አመሰግናለሁ። መጀመሪያ መቼም ያው ዳንኤል ወዳጄ ነው፣ ወንድሜ ነው። እናም የትግል ጓደኛዬ ነው። ረጅም ጊዜ አብረን ሰርተናል። እንዳልሽው ቤተሰቦች ነን። እናም ይህንን ቀን መቼም ለእኔም ለዳንኤልም ለቤተሰቦቻችንም ለሀገሪቷም እንደው ትልቅ ታሪካዊ ቀን ብለን ነው የምናውቀው። መቼም ከቃልቲ ጀምሮ እስካሁን የመጣንበትን ጉዞ ስናየው በተወሰነ መልኩ ለማመን የሚያስቸግር ሁኔታ ውስጥ ያለ ነው ማለት ነው። እና በጣም ደስ ብሎናል፣ ኮርተናል፣ ተስፋም እያደረግ ነው ያለ ነው። ዶክተር ዳንኤል ስራቸውን በነጻነት ማከናወን የሚችሉ ይመስሎታል ወይ ከሚለው ጥያቄ አንስቶ ከአቶ ነጻነት ጋር ብዙ ተወያይተናል። ቀሪውን ክፍል በነገው ምሽት ይዤ እመለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን። የነቀምቴ ወንጀል ምርመራ ቡድን ኃላፊ ኢንስፔክተር ማርቆስ ዋጋሪ መታሰራቸውን አንድ ስማቸው እንዲጠቀስ ያልፈለጉ ግለሰብ ለቪኦኤ ገልጸዋል። በዲጋ ወረዳም አራት ሰዎች በፖለቲካ አመለካከታቸው ምክንያት ታስረዋል ሲሉ የታሳሪ ቤተሰቦች ተናግረዋል። የወረዳው አስተዳዳሪ ለቪኦኤ በሰጡት ምላሽ በፓርቲ አባልነት የታሰረ የለም ሲሉ ሰዎች የተያዙት በምዕራብ ኦሮሚያ ተከስቶ በነበረው አለመረጋጋት ተጠርጥረው ነው ብለዋል። ናኮር መልካ ከአምቦ ተጨማሪ ዘገባ አለው። ከታሳሪዎች መካከል የአቶ የወንደሰን ያደታ ባለቤት መሆናቸውን የተናገሩት ወይዘሮ ሀዊ ቅናጢ ናቸው። ባለቤታቸው በዲጋ ፖሊስ ጣቢያ ከታሰሩ ቀናት መቆጠራቸውን ጠቅሰው ፍርድ ቤት አለመቅረባቸው ወይም አለመለቀቃቸው አሳዝኖኛል ይላሉ። ለመሆኑ አቶ የወንደሰን ለምን እንደታሰሩ ያውቁ ይሆን? ባለፈው ሳምንት ሐሙስ ሰኔ ሀያ ማለት ነው። ጉልላትነድ የሚባል ፖሊስ ነው የያዘው። ከዛ ለሜሳ ወደሚባል ፖሊስ አዛዥ ወሰደው። ከዚህ በፊት የኦሮሞ ዲሞክራሲያዊ ፓርቲ ኦዲፒን ይደግፍ ነበር። አሁን እነሱን ትቶ ወደ ኦሮሞ ፌዴራሊስት ኮንግረስ በመሄዱ እንዳሰሩት ነው ሲናገሩ የነበረው። ከዚህ ውጪ ሌላ የሚታሰርበት ምክንያት የለውም። I'm going ሽመልስ የሚባል የአቶ ወንደሰን ወንድምም ለምን ፍርድ ቤት አላቀረባችሁትም ወይም አልለቀቃችሁትም ብሎ ፖሊስ ጣቢያ በመጠየቁ ታስሯል ብለዋል ወይዘሮ ሀዊ በወረዳው አቶ ደጀኔ ፍቃዱና ሰለሞን በቀለ የሚባሉ ግለሰቦችም ከፖለቲካ አመለካከታቸው ጋር ተያይዞ ነው የተምናቸው የዲጋ ወረዳ አስተዳዳሪ አቶ ብርሃኑ አሰፋ በወረዳቸው በፖለቲካ አመለካከቱ የታሰረ አንድም ሰው የለም ካሉ በኋላ እንደታሰሩ የተጠቀሱ ግለሰቦች እንዲሆኑ የታሰሩበት ምክንያትን አብራርተዋል የታሰሩ ሰዎች እንዳሉ አውቃለሁ። የታሰረው ወንደሰን ብቻ አይደለም። በምዕራብ ኦሮቢያ ተከስቶ በነበረው አለመረጋጋት ውስጥ ድርሻ አላቸው ተብለው የታሰቡ ሁሉ እየታሰሩ ይገኛሉ። ይህ አዲስ ነገር አይደለም። ሷ ሰባት ለምን በአርባ ስምንት ሰዓት ውስጥ ፍርድ ቤት አልቀረቡም ብለን ለጠየቅናቸው በማዘዣ ማዕከሉ ለሚያዙ ተጠርጣሪዎች መደበኛ የህግ ሂደት ተግባራዊ እንደማይሆንና ወንጀሉን ስለ መስራት አለመስራታቸው እየተጣራ መሆኑን ነው የገለጹት። በሌላ በኩል የነቀምቴ ከተማ የወንጀል ምርመራ ክፍል ቡድን መሪ ኢንስፔክተር ማርቆስ ዋጋሪ ባለፈው ሳምንት ረቡ ጠዋት በስራ ላይ ያሉ ከመስሪያ ቤታቸው መያዛቸውን አንድ ስሙን መጥቀስ ያልፈለገ ግለሰብ ተናግሮ ኢንስፔክተሩ የታሰሩበትን ምክንያት አላውቅም ብሏል። ኢንስፔክተሩ የታሰሩበትን ምክንያት ከምዕራብ ኦሮሚያ ማዘዣ ማዕከል ኃላፊዎች በስልክ ለማጣራት ያደረግኩት ሙከራ አልተሳካም። እንዳገኘው ይዤ ይመለሳለሁ። ናኮር መልካ ካምቦ። አድማጮች ዜና፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አድማጮች አሁን ሐኪሞን ይጠይቁም አሉላ ከበደን እንግዲህ፣ ሐኪሞን ይጠይቁም አዘጋጅና አቅራቢ እስቲ አስተዋውቀን። ልክ ነው አዳነች፣ አመሰግናለሁ። በዚህ ፕሮግራም የተለያዩ የአድማጮች ጥያቄዎችን እናቀርባለን። ሙዚቃው ሊቀጥል ነው፣ ተመልሶ ሲመጣ አብራራለሁ። የመግቢያው ሙዚቃ ቀደምና፣ ወደ ኋላ ቀርተን ነው። በሱ ጀምራለሁ። አዳነቻ፣ አመሰግናለሁ በድጋሚ። በዚህ ፕሮግራም የአድማጮችን ጥያቄዎች እናቀርባለን፣ የተለያዩ ሕመም አይነቶችን እንመለከታለን። ዛሬ ግን ለየት ያለ ዝግጅት ነው ይዤ የቀረብኩት፣ በኢትዮጵያ የሚታየው ምስቅልቅል ያልተለመደ አንዳንዴም ጥላቻና ማናለብኝነት የሚንጸባረቅባቸው አዝማሚያዎች የሕዝብ ሲመስሉ ብዙዎች ላይ በሚንጸባረቁ ጊዜ የጥቂቶችም ቢሆኑ ከመቼውም ተጋነውና ተጋግለው አንዳንዴም ዘውግ ለይተው ከመታየት አልፈው በቅርቡ የደረሰውን ከፍተኛ የመንግሥት ባለሥልጣናት ግድያ ተከትሎ ውዥንብርና መካረሩ ጣሪያ ይነካ ይመስላል። ታዲያ ባለሙያዎቹ ጥናት ይዘዋል። ይህንን የሚከታተሉ ፕሮፌሰር ዮናስ እንዳለገዳ ሜዮ ክሊኒክ በመባል የሚታወቀው በዚህ በዩናይት ስቴትስ የሚገኘው የሕክምና ትምህርት ቤት የአንጎልና የነርቭ ሐኪም ዶክተር ዋልተ ንጉሥ ዳርጌ በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ መምህርና ተመራማሪ ናቸው። አራቱን ቀደምት የዓለም ታላላቆች እምነትና ተጽዕኖ አድራጊ አስተሳሰቦች ጨምሮ የመረመሩበትን መጽሐፍ የመሰለ በርካታ መጽሐፍም ደራሲ ናቸው። ምስቅልቅሉን ከተመለከቱበት አጠቃላይ ሐሳብ እንነሳለን፣ ዶክተር ዮናስ። አንድ ሰው አንድ ቡድን ውስጥ ሲገባ ምን አይነት ተጽዕኖ ያመጣል ቡድኑ ላይ? የዛስ ቡድን ግለሰቡ ላይ ምን ተፈጥሮ ያመጣል የሚላል። አሁን ለምሳሌ እራሱ ድርጅቶች፣ ማህበሮች፣ ኢንዱስትሪዎች እነዚህ ሁሉ ቡድኖችን ይፈጥራል እና እነዚህ ደግሞ ድርጅቶች ግለሰቡን በዚህ በዚህ መልክ ይህንን አምነህ ይህን ተከተለ መሄድ አለብህ ይሎታል። ግለሰቡ ደግሞ በዛ መንገድ ይሄዳል። ይሄ ሶሻል ግሩፕ ቢሄቪየር ነው። እና የሰው ልጅ የተወሳሰበ እንደመሆኑ መጠን የውስጡ ያለው ባዮሎጂ ማለትም የአንጎሉ፣ የደሙ፣ የልቡ ይህ ሁሉ ቅንብር አለ። እንደገና ስነ ልቡናዊና ሶሻሉ ካልቸራል ባህላዊ አለ። የዚህ ሁሉ ድምር ነው እንግዲህ አንድ ሰው ዶክተር ዮናስ እንዳለ ገዳን የሰማችሁት ዶክተር ዋልት ንጉስ ያው እኔም እንደ ማንኛውም ኢትዮጵያዊ የሀገራችንን ሁኔታ በቅርብ እከታተላለሁ። ከብዙ ወራቶች ጀምሮ በጣም በጥፍር እንድቆም የሚያደርጉ ነገሮች በሀገራችን እየተካሄዱ እንደነበሩ ለማስተዋል ችያለሁ። ይህ ኋላ ላይ የተገለጸው ነገር ያለንበትን ሁኔታ የገለጸ መገለጫው ነው። ችግሩ ግን የተቀበረ ውስጥ ያለ ነገር እንደሆነ አቃለሁ። ስለ ግርግሩ ስለ መፈናቀሉ ስለ አለመረጋጋት ለማየት አስቀድሞ ሰዎች ምን ይፈልጋሉ የሚለውን ነገር ማጥናት እንዳለብኝም አስቤያለሁ። ምንድን ነው የሚነጣቸው ነገር፣ የሚቀነጠሩለት ነገር ምንድን ነው ለሚለው ነገር መገለጫ ነው እና እሱን በቅጡ ብናይ ችግሮቹንም በቅጡ ለመረዳት እንችላለን ብዬ ነው ማስበው። አድማጮች፣ ከማስታወቂያ ያለፈ ሰዓታችን አልፈቀደም። በርከት ያሉ ዝግጅቶች ነበሩን። በቅምሻ የተዋወቃችኋቸው ፕሮፌሰር ዮናስ እንዳለገዳና ዶክተር ዋልተንጉስ ዳርጌ በኢትዮጵያ ወቅታዊ ሁኔታ ይልቁንም የሚጠኑ የሚመረመሩ ሌሎችንም እንዲያወያዩ እንዲያነጋግሩ በሚሉ ሀሳቦች ዙሪያ ያደረጉትን ውይይት ቅምሻ ነው በሚቀጥለው ፕሮግራማችን እናቀርባለን። ለአሁኑ እንግዶቼን ላመስግንና በቀሩን ደቂቃዎች ማጠቃለያ ዜናውን ቃዳንች ተሳየ በሐረር ሸዋ በር የመብራት ኃይል ገበያ ማዕከል በደረሰ የእሳት ቃጠሎ ከ300 በላይ መደብሮች እንደወደሙ ተገለጸ። በገበያ ማዕከሉ የሚገኙ ነጋዴዎች ከዚህ በፊት በ2 በ2002 ዓ ም በቃጠሎ ንብረታቸውን አጥተው በመብራት ኃይል ግቢ ቦታ ተሰጥቷቸው የሚሰሩ ሲሆኑ በዚሁ ግቢ በ2007 ዓ ም ቃጠሎ ተነስቶ እንደነበር ተነግሯል። በቃጠሎ የደረሰው ጉዳት መጠን እንደሚጠናና ተጎጂዎችን መልሶ ስራ ለማስጀመር እንቅስቃሴ እንደሚደረጉ መንግስት ገልጿል። የኤርትራ መንግስት የሰብአዊ መብት አያያዙን ካላሻሻልና መሰረታዊ ነጻነት መብት የለውጥ እርምጃዎችን ካልወሰደ በዚያች ሀገር የሚታየው የህዝብ ፍሰት ይቀጥላል ሲል የተባበሩት መንግስታት ልዩ መርማሪ ቡድን አስታወቀ። ቻይና ትላንት ሰኞ ሆንግ ኮንግ ውስጥ የተካሄደውን ኃይል የታከለበት የተቃውሞ ሰልፍን አንድ ሀገር፣ ሁለት አስተዳደር ስርዓቶች የሚለውን ቀመር ይገዳደራል በማለት አውግዛለች። ሆንግ ኮንግ የራስ አስተዳደር መብት ያላት ከተማ ስትሆን በቻይና የምትገዛው አንድ ሀገር፣ ሁለት የአስተዳደር ስርዓቶች በሚል ከቻይና ጋር በተደረገው ስምምነት መሰረት ነው። የስፖርት ዜና አለን። እዚህ ስቱዲዮ ከገባም በኋላ የደረሰን የቅዱስ ጊዮርጊስ ስፖርት ማህበር ሆን ተብሎ ተደጋጋሚ በደል እንደደረሰ እየደረሰብኝ ነው ሲል የኢትዮጵያ እግር ኳስ ፌዴሬሽንን ከሷል። ጠቅላይ ሚኒስትር አብይ አህመድ ስፖርትን አስመልክቶ ለተወካዮች ምክር ቤቱ ባቀረቡት አስተያየት እንደማይስማማም እንደሚስማማም ማስረዳቱን ማህበሩ አስታውቀዋል። ግርማቸው ከበደ የስፖርት ማህበሩን መግለጫ ተከታትሎ በኢንተርኔት ችግር ማቅረብ አልቻለም። በነገው ምሽት ሙሉ ዘገባውን እናቀርባለን። አድማጮች፣ ዝግጅታችን እዚህ ላይ አበቃ። ነገ ምሽት እንመለሳለን። ያስተናገናቸው አሉ ከበደና አዳነት ተስፋዬን በእኛ በኩል ሰላም ደናደሩ። ትግርኛ ይቀጥላል። ¶¶ ድምፂ ኣሜሪካ በዚ ሰዓት እዚ ብሓፂር ማዕበልን ሳተላይትን ከምኡ ውን ብፌስቡክን ብቋንቋ